የአሜሪካ ድምፅ ነው ከዋሽንግተን ዲሲ። በአጭር ሞገድ በ22 በ25 እና በ31 ሜትር ባንዶች እንዲሁም በኢትዮሳት ቪኦኤ 24 ላይ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ጤና ይስጥልን እንደምናመሻቸው አድማጮች በኢትዮጵያ የዘመን አቆጣጠር ታህሳስ 22 2015 በአውሮፓውያን የዘመን አቆጣጠር ደግሞ ታህሳስ 31 2022 የአዲሱ የ2023 ዓ ም ዋዜማ ነው። አዲሱን ዓመት ለመቀበል እየተዘጋጃችሁ ላላችሁ አድማጮቻችን መልካም አዲስ ዓመት ሃፒ ኒይር እንላለን። To mind. Be and no There's a concept called smart goals. So smart goals should be specific. በብልሃት ማቀድ የሚባል ጽንሰ ሐሳብ አለ በደም ግልጽ ያለ ስራ ላይ መዋል የሚችልና መሳካት አለመሳካቱን መመዘን የሚችል መሆን አለበት። አሮጌ ዓመት አልፎ አዲስ ሲተካ ይህንን አከናውናለሁ፣ ይህን እተዋለሁ፣ ይህን እቀይራለሁ ብለው ለሚወጥኑ የሚጠቅም ምክር የያዘ ዘገባ አለን። ከዚያ ላይ ቀንጠባ አድርገን ነው ያሰማናችሁ። ተሰናባችሁን 2022ን ከተለያዩ የዓለም አካባቢዎች የሚያስቃኙን የዓመት መጨረሻ ዘገባዎችም ይዘናል። በየመሃሉ በአዲስ ዓመት ሙዚቃዎች እያጀብን አብረናችሁ እናመሻለን። ብርሃን ኃይሉ ፕሮግራሙን ታቀናበርልናለች። የማስተናግዳችሁ ቆንጅ ይታየ ነኝ። አብራችሁን አምሹ። ከዓለም ዜና በኋላ እንመለሳለን። የዜና ስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመ ነኝ። የአሜሪካ የአየር በረራ ባለሙያዎች የኢትዮጵያ የአየር አደጋ ግኝቶችን ተቃወሙ። የዩናይትድ ስቴትስ የአየር ደህንነት ባለሙያዎች በቦይንግ 737 ማክስ አውሮፕላን መከስከስ ላይ የኢትዮጵያ ምርመራ ሁለት ቁልፍ ግኝቶችን ተቃውመዋል። እንደ ኤሮፓያን አቆጣጠር መጋቢት 2011 የበረራ ቁጥር 302 ከአዲስ አበባ እንደተነሳ ብዙም ሳይቆይ ተከስክሶ በአውሮፕላን ውስጥ የነበሩ 157 ሰዎች ሙሉ ለሙሉ ሕይወታቸው ማለፉ የሚታወስ ነው። የዩናይትድ ስቴትስ ብሔራዊ የትራንስፖርት ደህንነት ቦርድ ወይም ኤንቲኤስቢ የኢትዮጵያ ተቆጣጣሪዎች በሪፖርታቸው ለሰራተኞቻቸው ስልጠናና ለድንገተኛ አደጋዎች በቂ ትኩረት አልሰጡም ብሏል። የኢትዮጵያ የአውሮፕላን ምርመራ ቢሮ ለረዥም ጊዜ የዘገየ ሪፖርቱን አርብ ታሰስ 21 2015 ዓ ም ያወጣ ሲሆን ለአደጋው መንስኤ የቦይንግ ጠቋሚ መሳሪያዎች የሚያስተላልፉት መረጃን የማይታዘዝ ስርዓትን በምክንያትነት ጠቅሷል። ጠቋሚዎቹ በሚቀበሉት በተሳሳተ መረጃ ምክንያትም አውሮፕላኑ አፍንጫውን ደጋግሞ እንዲያዘቀዝቅ ማድረጋቸውንም ጠቅሷል። ነገር ግን ኤንቲቢቢ በሰጠው አስተያየት ጠቋሚ መሳሪያውን ሊሳሳት የቻለው አውሮፕላኑ ከተነሳ ብዙም ሳይቆይ አእዋፎች ገብተውበት ሊሆን እንደሚችልም ገልጿል። ይህ አባባል በኢትዮጵያ መርማሪዎችም ችላ ተብሏል። ኤንቲቢቢ የኢትዮጵያውያን አቻዎቻቸውን ሪፖርት በንድፍ ጉዳዮች ላይ ያተኮሩ ሲሆን የሰራተኞቻቸውን ስልጠናና ለአደጋ ምላሽን ግን አላካተቱም ሲል ከሷል። የኢትዮጵያ መርማሪዎች በሪፖርታቸው እንዳረጋገጡት የአውሮፕላኑ አባላት በነባሩ የኢትዮጵያ ሲቪል አቪዬሽን ሕግና ደረጃዎች መሰረት የበረራ ፍቃድ ፈቃድ ያላቸውና ብቁ መሆናቸውን ያረጋገጠ ሲሆን፣ ሪፖርቱ አክሎም ይሁን እንጂ የበረራ አባላቱ ከዚህ ቀደም ታይቶ በማይታወቅ የአውሮፕላኑ አደናጋሪ ማስጠንቀቂያዎች መደናገጣቸውን በመግለጽ የአውሮፕላኑን ንድፍ ለአደጋው ተጠያቂ አድርጓል። በአዲስ አበባው የበረራ ቁጥር 302 ላይ የደረሰው አደጋ ከአምስት ወራት በፊት በኢንዶኔዥያ ተከስክሶ 189 ሕይወትን እንዲያልፍ ካደረገው አደጋ ጋር ተመሳሳይ ነው። ከ700 ያላነሱ ስደተኞችን አሳፍራ የነበረች መርከብ በሊቢያ ምስራቃዊ የባህር ጠረፍ ላይ ተይዛለች ሲል የሊቢያ የባህር ጠረፍ ጠባቂ አስታወቀ። ይህ አሐዝ በጦርነት በምትታመሰው ሰሜን አፍሪካዊቷ ሀገር በኩል በአውሮፓ የተሻለ ኑሮን በመሻት የሚጓዙ ስደተኞች ካደረጉት ጉዞ በቅርብ ወራት ውስጥ ከታዩት ትልቁ ነው። ጀልባዋ አርብ ዕለት ከምስራቃዊ ቤንጋዚ በ90 ኪሎ ሜትር ርቃ በምትገኘው ሞራ ከተባለች ከተማ አካባቢ እንደተያዘች የባህር ዳርቻው ጠባቂዎች አስታውቋል። ስደተኞቹ ከተለያዩ ሀገራት የመጡ መሆናቸው የተገለጸ ሲሆን በህገወጥ መንገድ ሊቢያ የገቡት ሁለትም ወደ መጡበት ሀገር ተላልፈው እንደሚሰጡ መግለጫው አስታውቋል። ይሁን እንጂ መግለጫው ተጨማሪ ዝርዝር ነገሮችን አላስቀመጠም። ሊቢያ ከቅርብ ዓመታት ወዲህ በአውሮፓ የተሻለ ኑሮ ለሚፈልጉ ስደተኞች ዋና መሸጋገሪያ ሆናለች። በ2011 የረዥም ጊዜ ገዥ የነበሩት ሙአመር ጋዳፊን ከስልጣን አስወግዶ የገደለው በናቶ የሚደገፈው ህዝባዊ አመፅን ተከትሎ በነዳጅ ዘይት የበለጸገችው ሀገር ቀውስ ውስጥ ገብታለች። ዓለም አቀፉ የስደተኞች ድርጅት በሜዲትራኒያን ባህር ላይ በዚህ ዓመት 1522 ሰዎች መሞታቸውንና መጥፋታቸውን ዘግቧል። በአጠቃላይም በእንደ ሮፒያን አቆጣጠር ከ2014 አንስቶም 24871 ስደተኞች በሜዲትራንያን ባህር ውስጥ ሞተዋል አሊያም ጠፍተዋል፣ ሲል ተቋሙ ገልጿል። ይሁን እንጂ ሪፖርት ያልተደረጉ የመርከብ መሰበር ጉዳቶች ሊኖሩ እንደሚችሉ ከግምት ውስጥ በማስገባት እውነተኛው አሃዝ ከዚህ ሊልቅ እንደሚችልም ተጠቁሟል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። የቫቲካን የቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክት በዘጠና አምስት ዓመታቸው አረፉ። የቫቲካን ካቶሊካዊት ቤተ ክርስቲያንን ለስምንት ዓመታት ያህል በርዕሰ ሊቃነ ጳጳስነት የመሩት ሊቀ ጳጳስ ኤሜሪተስ ቤኔዲክት በዘጠና አምስት ዓመታቸው ዛሬ ቅዳሜ ሕይወታቸው ማለፉ ተረጋግጧል። ሊቀ ጳጳስ ቤኔዲክት ከ16ተኛው መቶ ክፍለ ዘመን አንስቶ ከ6 መቶ ዓመታት በኋላ ስልጣናቸውን የለቀቁ የመጀመሪያው ሊቀ ጳጳስ ናቸው። የሊቀ ጳጳስ ቤኔዲክት የጤና ሁኔታ በእርጅና ምክንያት ከዕለት ወደ ዕለት እየተዳከመ መምጣቱን በመግለጽ ርዕሰ ሊቃነ ጳጳሳት አባላት ፍራንሲስ ለቀድሞ ሊቀ ጳጳስ እንዲጸለይ ጥሪ አቅርበው ነበር። ቫቲካን የቀድሞ ርዕሰ ሊቃነ ጳጳስ አስክሪን ከሰኞ አንስቶ በቅዱስ ጴጥሮስ ባዚሊካው እንደሚገኝ አስታውቃለች። ርሰዕ ሊቃነ ጳጳሳት ፍራንሲስ ቤኔዲክት የቀብር ስነ ስርዓትም የፊታችን ሐሙስ በቅዱስ ጴጥሮስ አደባባይ ይፈጸማል። ሊቀ ጳጳስ ቤኔዲክት እንደ ኤሮፓያን አቆጣጠር በ2013 ከስልጣን እንደሚለቁ ሲያስታውቁ አስደንጋጭ ሆኖ ነበር። ሊቀ ጳጳስ ቤኔዲክት እንደ ርዕሰ ሊቀ ጳጳሴ ማገልገል አካላዊና አእምራዊ ጥንካሬ እንደሌላቸው በወቅቱ ተናግረዋል። የመጨረሻዎቹን የጡረታ ዘመናቸውን በቫቲካን በሚገኝ ጥንታዊ ገዳም ውስጥ በማሆን ጊዜያቸውን ለጸሎትና ለጽሞና በመስጠት ከህዝብ ፊት رقم روال በመጨረሻም አሮጌው የአውሮፓውያኑ አመት 2022 ለአዲሱ ሲለቅ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉቴረሽ በ2023 የዓለም ዜጎች ሰላምን የቃላቸውና የተግባራቸው ማጠንጠኛ እንዲያደርጉ ልባዊ ጥሪ አቅርበዋል። የ2022 ክስተቶችንና ተግዳሮቶችን የገመገሙት ዋና ጸሐፊው ባደረጉት የአዲስ አመት መልእክታቸው በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች የአሮጌውን አመት መከራና አመድ አራክፈው ጥለዋል ብለዋል። አዲሱ አመትም አዲስ ንጋትና ብሩህ ቀን ለማድረግ በዝግጅት ላይ መሆናቸውን ተናግረዋል። ከዩክሬን እስከ አፍጋኒስታን እስከ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና ከዚያም ባሻገር ያሉ ሰዎች የተሻለ ሕይወትን ፍለጋ የፈራረሰ ቤታቸውን ጥለው ተሰደዋል ያሉት ዋና ጸሐፊው በዓለም ዙሪያ አንድ መቶ ሚሊዮን ሰዎች ጦርነትን፣ ሰደድ እሳትን ድርቅን ድህነትና ረሃብን ሸሽተው በስደት ላይ ናቸው ብለዋል። በመጪው 2023ም ከምንጊዜውም በላይ ሰላምን እንሻለን ብለዋል። ግጭቶች እንዲወገዱም ሰላምን በውይይት ማረጋገጥ እንደሚቻልም አስታውሷል። አድማጮች፣ ለምሽቱ የያዝንላችሁ ዜናዎች እነዚህ ነበሩ። ከቀሪ መሰናዶዎች ጋር ታመሹ ዘንድ ጋብዛለሁ። አይደን ገረመው ከዋሽንግተን ዲሲ የዓለም ዜናዎቹን አደመጥን። በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ቪኦኤ 24 ላይ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። የፈረንጆች 2022 ለ2023 ቦታውን እየለቀቀ ነው። አዲሱን ዓመት ለመቀበል በመሰናዳት ላይ ላላችሁ በተለያዩ የዓለም አካባቢዎች የምትኖሩ አድማጮቻችን በድጋሚ እንኳን ለዋዜማዋ ደረሳችሁ፣ መልካም አዲስ ዓመት ይሁንላችሁ እንላለን። የአዲስ ዓመት ውሳኔ ለራሳችሁ ደርድራችኋል? የባለሙያ ምክር የያዘ ዘገባ እናካፍላችኋለን። አብራችሁን ቆዩ። አዲስ ዓመት ሲመጣ በሕይወቴ ይህንን ለውጥ አደርጋለሁ፣ ይህንን አከናውናለሁ፣ ይህንን አቆማለሁ የሚሉ ውሳኔዎችን ማድረግ ቀላል ነው። የሚከብደው ያን ለራስ የገቡትን ቃል ጠብቆ ተግባራዊ አድርጎ መገኘቱ ነው። የአሜሪካ ድምፅዋ ማሪያማ ዲያሎ የሥነ ልቡና ባለሙያዎች ምክር ያካተተ ዘገባ አጠናቅራለች፣ እናካፍላችሁ እንደ አውሮፓውያን የዘመን አቆጣጠር የአዲሱ የ2023 ዓመተ ምህረት ዋዜማ ላይ ነን። ብዙዎች ታዲያ ይህን ጊዜ ለራሳቸው የአዲስ ዓመት ውሳኔ ለማውጣት ይጠቀሙበታል። ምክንያቱ ምንድን ነው ትሉ ይሆናል። አዲስ ዓመት መጣ። አሮጌውን ዓመት ከጥሩም ከመጥፎም ጋር ሸኝተን አዳዲስ እቅዶችን አውጥተን ወደፊት ለመራመድ ይሄ ጊዜ መልካም አጋጣሚ ይሆናል። አዲስ እቅድ አዲስ ግብ መወጠኑ ደስ ደስ ይላል፣ ያነቃቃል። የኮሎራዶ ዩኒቨርሲቲ የምክር አገልግሎት ባለሙያዋ ማንዲ ዶሪያ ናቸው። ለአሶሲትድ ፕሬስ ይህንን የተናገሩት ለአዲስ ዓመት ያወጣናቸውን ግቦች አሳካለሁ ብለን የሰነቅነው ተስፋና ቁርጠኝነት በዕለታዊ የኑሮ ሩጫና ውጥረት ምክንያት እውን ላይሆንልን ይችላል ይላሉ። ለዚህ መድኃኒቱ ታዲያ የማይሆንልንን ነገር ከመጀመሪያው አለመወጠን ነው በማለትም ይመክራሉ። There's a concept called SMART goals. So SMART goals should be specific. በብልሃት ማቀድ የሚባል ጽንሰ ሀሳብ አለ። በደንብ ግልጽ ያለ ግብ መሆን አለበት። ስራ ላይ መዋል የሚችልና መሳካት አለመሳካቱን መመዘን የሚችል መሆን አለበት። በዚህ ጊዜ ውስጥ አሳካዋለሁ ብሎ የጊዜ ገደብ ሊቀመጥበት የሚችል መሆንም ይኖርበታል። ለምሳሌ አካላዊ እንቅስቃሴ ማድረግ እፈልግ ይሆናል ይህንን ለማድረግ ወደ ስፖርት መስሪያ ማዕከል በመሄድ ወይም በሳምንት አንዴ ዮጋ ማዕከል በመግባት ልጀምር እችላለሁ። ከዚያም ከሶስት ሳምንት በኋላ ደግሞ በላዩ ላይ እንዲሁ የጊዜ ገደብ ያለው እቅድ እያወጡ መከተል ይቻላል ማለት ነው። ክሪስትን ዌላን በዊስኮንሲን ዩኒቨርሲቲ የሕክምና ትምህርት ቤት መምህርት ሲሆኑ ፋይንዲንግ ዮር ፐርፐዝ በሚል ርዕስ የማስተማሪያ ጽሁፍ የደረሱ ናቸው። እንዲህ ሲሉ ይመክራሉ። New Year's resolutions are a cultural phenomenon and it's really tempting to want to do them. የአዲስ ዓመት ውሳኔ ባህል ነው። እኔም ልሞክረው ያሰኛል ያጓጓል አይደል? በዋናነት የሚመክረው ታዲያ ቆም ብሎ ያን የምወስንበት ምክንያት ምንድን ነው፣ ያንን ለውጥስ ለምን እፈልገዋለሁ ብሎ ራስን መጠየቅ ያስፈልጋል። ለምሳሌ ክብደታችሁን አንድ ሁለት ኪሎ መቀነስ ትፈልጉ ይሆናል። ለምንድን ነው መቀነስ የፈለግኩት ብሎ ራስን መጠየቅ ያንን እንድትወስኑ ያደረጋችሁ ምክንያት በደንብ ለይታችሁ ካወቃችሁት ውሳኔያችሁን አክብራችሁ ተግባራዊ ለማድረግ የበለጠ እድል ይኖራችኋል። ይህ እውነት መሆኑ በጥናቶች ተረጋግጧል። አዲስ ዓመት ሲመጣ ይህንን ይህንን ይህንን አደርጋለሁ በሚል የሚያስፈራ እቅድ ከመቀበል ይልቅ ያለፈውን መለስ ብሎ በመቃኘት መጪውንም በማሰብ ገምግሞ በተሻለ መንገድ ዓመቱን መቀበል እንደሚሻል ነው ፕሮፌሰር ክርስቲን ዌላን የሚመክሩት። እኔ ከአዲስ ዓመት ውሳኔ ይልቅ የምወደውና ላለፉት ዓመታት የማደርገው ነገር አለ። አዲስ ዓመት ሲመጣ ለራሴ ደብዳቤ ጽፋለሁ። አሁንም መጪውን 2023ን ለመቀበል ለራሴ ደብዳቤ እየጻፍኩ ነው። በዚያ ደብዳቤ አሁን ያለሁበትን ሁኔታና በሚቀጥለው ዓመት መሆንም ማድረግም የምፈልገውን አስባለሁ። ትልቅ ቦታ የምሰጠው ነገር ምንድን ነው? ያንን አሰላስላለሁ። የማከብራቸውን እሴቶቼን፣ ምኞቴን፣ አላማዬን ሁሉ አስብና እሱን መሰረት ደብዳቤ ላይ አሰፍረዋለሁ። ኤድዋርድ ሂንት ደግሞ በኢንዲያና ዩኒቨርሲቲ የስነ ልቦናና የአእምሮ ሳይንስ መምህር ናቸው። እሳቸውም ለአሶሲየትድ ፕሬስ በሰጡት ቃል አንድ ሰው አዲስ ዓመትን ተንተርሶ የሚያወጣው ውሳኔ እንዲሳካለት ከፈለገ ውሳኔውን ተግባራዊ ማድረግ የአንድ ጊዜ ሥራ ሳይሆን በሂደት የሚከናወን መሆኑን መገንዘብ እንዳለበት ይመክራሉ። ምክንያቱም ብዙውን ጊዜ ለራሳችን የወጠነውን ግብ ተግባራዊ ለማድረግ ስንሞክር ያሰብነውን ውጤት ካላገኘን ራሳችንን በጣም እናስጨንቀዋለን። ነገር ግን ግባችንን በትንሽ በትንሹ መጥነን አዘጋጅተን ከተሳካልን ያሰብነውን በማድረጋችን እንኮራለን። ያ የበለጠ ብርታት ይሆንናል። አያይዘውም በዚህ ዓመት ውስጥ ይህንን አድርጌ መገኘት አለብኝ ብሎ ውጥረት ውስጥ መግባት ሳይሆን ውሳኔን ተግባራዊ ለማድረግ ምን ያህል ተራምጃለሁ እያሉ ውጤቱን እየገመገሙ መሄዱ እንደሚሻል የሥነ ልቡና መምህሩ ኤድዋርድ ሂንት መክረዋል። stroke of midnight on that great holiday Gonna have a ball and that ain't all Gonna chase the blues away I'll be bringing in a brand new year Bringing in a brand new year Gonna have a dance, take a chance of romance While bringing in a brand new year Gonna be a big parade Got my resolutions made. Listen, dear, won't you meet me here while bringing in a brand new year? Gonna ride a bubble, way up above the stars, and while I twirl above a bubble world, gonna take a trip to Mars. I'll be bringing in a brand new year. Bringing in a brand new year. Listen, dear, won't you meet me here while well, bringing in a brand new year? Sailing down a rainbow, I'll fly. Lady, boom! If she raises a sigh, awakes her eye. I won't be back till June. I'll be bringing in a brand new year, Ooh, bringing in a brand new year. Listen, dear, want to meet me here while bringing in a brand new year? Oh, listen, dear. ክቡራትና ክቡራን አድማጮቻችን የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የቅዳሜ የ2023 ዓ ም ዋዜማ ፕሮግራማችንን ነው መግቢያው ላይ እንዳልኳችሁ ከተለያዩ የዓለም አካባቢዎች ተሰናባቹን 2022ን መለስ ብለው የሚያስቃኙ ዘገባዎች አሉን ኢትዮጵያ ውስጥ የተካሄደውንና ለሁለት ዓመታት የዘለቀው የእርስ በርስ ጦርነት እንዲያበቃ ባለፈው ጥቅምት ወር መገባደጃ ስምምነት ላይ የተደረሰ ቢሆንም ስምምነቱ ይስመር አይስመር ወደፊት የሚታይ ይሆናል። ከፍተኛ እርዳታ የሚሻውን አብዛኛውን የትግራይ ክልል ጨምሮ በሁለቱም በኩል የጦር ወንጀል ደረጃ ሊደርስ የሚችል በደል የተፈጸመባቸው ወገኖች ፍትሕ ያገኙ ዘንድ ይጠይቃሉ። በያዝነው ዓመት ከኢትዮጵያ ዘገባዎችን ለአሜሪካ ድምፅ ሲያጠናቅር የቆየው ሄንሪ ዊልኪንስ ያለፈውን ዓመት የሰሜን ኢትዮጵያ ጦርነት በተከታዩ ዘገባ ቃኝቶታል። አሉላ ከበደ ወደ አማርኛ መልሶታል። እንደ አካባቢው ነዋሪዎች ግምት እንደ አውሮፓውያን የዘመን አቆጣጠር በ2020 ዓ ም በኤርትራና በኢትዮጵያ ኃይሎች በተፈጸመ የጅምላ ጥቃት በመቶዎች የሚቆጠሩ ሰዎች ተገድለዋል። ሕያብ ገብረ ጻዲቅ ከዚያ ጥቃት የተረፉ መሆናቸውን ይናገራሉ። ደ ፌዴራል ገቨርመንት ኢዝ አክቹዋሊ ዘ ፐርፓትሬተር ኦፍ ዘ ክራይም። በእውነቱ ወንጀሉን የፈጸመው የፌዴራል መንግስት ነው። ወንጀሉን የፈጸሙ ደግሞ ራሳቸው መርማሪ ሊሆኑ አይችሉም። ፍትህ ሊመጣ የሚችለው እንደተባበሩት መንግስታት፣ የአውሮፓ ሕብረትና የአፍሪካ ሕብረት ከመሳሰሉት ነፃና ዓለም አቀፍ ድርጅቶች ነው። እንደ አብዛኛው ኢትዮጵያዊ ሁሉ እርሳቸውም ከተቀረው የማህበረሰቡ አባላት ጋር በመሆን በዚያች ሀገር ላለፉት ሁለት ዓመታት ያህል በቀጠለው ግጭት ለደረሰባቸው መከራ ፍትህ ማግኘት ይሻሉ። በጥቅምት ወር መገባደጃ ደቡብ አፍሪካ ላይ የተፈረመው የሰላም ስምምነት ከጦርነቱ ፍጻሜ ሊያቃርብ ይችላል። ይሁንና ደረሱ ከሚባሉት በጦር ወንጀልነት ሊቆጠሩ ከሚችሉ በደሎች ጋር ተዛምደው የሚነሱት ቅሬታዎች ግን አሁንም አሉ። የተባበሩት መንግስታት ድርጅት የኢትዮጵያ ጉዳይ አጣሪ ኮሚሽን ባለፈው የመስከረም ወር ትግራይ ውስጥ ያለው ሰላማዊ ዜጎችን ማስራብ ባለው ድርጊት መንግስት እንደ ውጊያ ዘዴ ተጠቅሞበታል፣ በተጨማሪም የኢትዮጵያና የኤርትራ ወታደሮች በትግራይ ሴቶችና ልጃገረዶች ላይ ፆታዊ ብዝበዛ ፈጽመዋል ሲል ወንጅሏል። የመንግስታቱ ድርጅት አክሎም የትግራይ ኃይሎች ይህን መሰሉን ስልቶች ባይጠቀሙም በአማራና በአፋር ክልሎች ውስጥ ይዟቸው በነበሩ አካባቢዎች አስገድዶ የመድፈር ጥቃት ከመፈጸማቸው በተጨማሪ የጦር ወንጀል በመፈጸም ከሷቸዋል። ማንነታቸው ቢታወቅ ይደርስብኛል ባሉት ጉዳት ፍርሃት የተነሳ ስማቸው እንዳይገለጽ የጠየቁት እኚህ የላሊበላ ነዋሪ የትግራይ ጦር አባላት ከቤታቸው ድረስ መጥተው በኃይል በደፈሯቸው ወቅት የሰባት ወር ነፍሰ ጡር እንደነበሩ ይናገራሉ።

ምንም እንኳን ሁለቱም ወገኖች አሰቃቂ በደሎችን ቢፈጽሙም በትግራይ ተወላጆች ላይ የዘር ማጽዳት ዘመቻ መካሄዱን መመዝገቡን የሚናገረው ሂዩማን ራይትስ ዋች፣ አብዛኛው ጥቃት የተፈጸመው የመገናኛ ብዙሃንና የሰብዓዊ መብት ምርማሪዎች ወደ ክልሉ መግባት ከማይችሉበት ጨለማ ባለው ሁኔታ ውስጥ ነው የተካሄደው ይላል። የሰላም ስምምነቱ ከተደረሰ ወዲህ አንስቶም ወደ ትግራይ እንዲገባ የተፈቀደውን የእርዳታ መጠን አስመልክቶ ከተሰነዘሩት አስተያየቶች ያለውን ግዙፍ ፍላጎት አሟልቶ ለማዳረስ በቂ አይደለም። በተመሳሳይም የኮሚኒኬሽን የኤሌክትሪክ ይሁን የባንክ አሊያም ሌላ የሕዝቡን ፍላጎት ለማሟላት በጣም ወሳኝ የሆኑት መሰረታዊ አገልግሎቶች በፌዴራል መንግስት አልቀረቡም። እያወራን ያለ ነው የተፈጸሙት በደሎች የቀጠሉበትን አውድ ነው። የሰላም ስምምነቱ በሚፈለገው ፍጥነት እየተተገበረ እንደሆን ለቀረበላቸው ጥያቄ አንድ ተንታኝ ለአሜሪካ ድምፅ ሲናገሩ በግንባር ያሉትን አካባቢዎች ከግጭት ነፃ በማድረጉ ረገድ የቱን ያህል እንደተከናወነ ሙሉ በሙሉ ግልጽ አይደለም። ይህ ማለት ስምምነቱ ሊፈርስ ነው ማለት አይደለም። ሂደቱ በአጠቃላይ ግን የቱን ያህል ከባድ መሆኑን ያሳያል ዘላቂ ሰላም ቢሰፍን እንኳን ተጠያቂነት ማረጋገጥና የእርቅ መንገዱ ረጅም ጊዜ መውሰዱ አይቀርም ነው የሚሉት የትግራይ መሪዎች ከኢትዮጵያ ፌዴሬሽን ለመውጣት ህዝበ ውሳኔ ለማድረግ እንደሚፈልጉ ከአሁን ቀደም ደጋግሞ ተናግረዋል ሲል ሄንሪ ዊልከንስ ዘገባውን አጠናቋል በቀጣዩ የአመት መጨረሻ ዘገባ ደግሞ ወደ ናይጄሪያ ይሆናል የምንሄደው። የገንዘብ ድጋፍ ክፍተት በናይጄሪያ የቤተሰብ ምጣኔ ላይ እንቅፋት እንደፈጠረ ያወሳል። የተባበሩት መንግስታት ድርጅት በዚህ ወር የዓለም ህዝብ ቁጥር ስምንት ቢሊዮን መድረሱን አስታውቋል። ከዚያም በተጨማሪ በአውሮፓውያኑ አቆጣጠር እስከ 2050 ዓ ም ድረስ ከሚጨምረው የህዝብ ቁጥር ከግማሽ በላይ የሚሆነው ጭማሪ በስምንት ሀገሮች ውስጥ እንደሚሆንና ከነዚህ አምስቱ አፍሪካ ውስጥ ያሉ ሀገሮች መሆናቸውን ገልጿል። በዚህ ጊዜ ውስጥ የናይጄሪያ የህዝብ ቁጥር በእጥፍ አድጎ 400 ሚሊዮን እንደሚሆንና በህዝብ ብዛቷ በዓለም ሶስተኛ እንደምትሆን ግምቶች እያሳዩ ነው። ሆኖም ባለሙያዎች እንደሚሉት ያለ ቤተሰብ ምጣኔ የሚከሰት ይህ አይነቱ እድገት ዘላቂ ሊሆን አይችልም። ቲሞቲ ኦቡዙ ከናይጄሪያ አቡጃ ያደረሰንን ዘገባ ስመኝሽ የቆየት አቀርበዋለች። አይሻ አሊና ባለቤቷ ዘጠኝ ልጆች ከወለዱ በኋላ ከሁለት ዓመት በፊት የወሊድ መከላከያ መርፌ እንድትወስድ ወሰኑ። እኔ የጠቃቀን ሸቀጦች ነጋዴ ነኝ፣ ባለቤቴ ደግሞ ሞተር ብስክሌት ይነዳል። ለልጆቻችን ጥሩ ነገር ማድረግ እንፈልጋለን፣ ግን ደግሞ በቂ ገንዘብ የለንም። አንዳንድ ጊዜ መልካም ሰዎች የልጆቻችንን ትምህርት ቤት ክፍያ በመክፈል እና ምግብ በመግዛት ያግዙናል። የእርግዝና መከላከያው ለጥቂት ዓመታት ብቻ የሴት ዘር እንቁላልን ለማገድ ይረዳል። ልክ እንደ አሊ በርካታ ሴቶች በተለይ በገጠር የሚኖሩት አንዲት ሴት ልትወልድ ትችላለች ተብሎ በብሔራዊ ደረጃ ከተቀመጠው የልደት መጠን በላይ ይወልዳሉ። የተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ዩኤንኤፍፒኤ እንደሚለው የገንዘብ ድጋፍ ክፍተቶች፣ የባህል አድሏዊነት እና የወንዶች የበላይነት ለቤተሰብ ምጣኔ መሰናክል ናቸው። ኤቭሊን ኢሲኤኒ እንደ አውሮፓውያን አቆጣጠር በ2018 ባለቤቷ ህይወቱ ከማለፉ በፊት ስምንት ልጆችን ወልዳለች። ባለቤቴ በህይወት ቢኖርም ኖሮ ተጨማሪ ልጆችን መውለድ አልፈልግም። ምክንያቱም በጣም ከባድ ነው። ሁሉም ነገር አስቸጋሪ ነው፣ በተለይም በአሁኑ ጊዜ። በዚህ ምክንያት በህዳር ወር የዓለም ህዝብ ቁጥር ስምንት ቢሊየን መሙላቱን ይፋ ያደረገው የተባበሩት መንግስታት ድርጅት የህዝብ ብዛት መጨመር በተለይ በአፍሪካ ዘላቂ አይደለም ሲል ስጋቱን ገልጿል። በሚቀጥሉት ሦስት አስርት ዓመታት ከሚመዘገበው የዓለም ህዝብ እድገት ከግማሽ በላይ የሚሆነው በስምንት ሀገራት ውስጥ እንደሚሆን የሚጠበቅ ሲሆን ከእነዚህ ውስጥ አምስቱ በአፍሪካ ይገኛሉ። ኤሪካ ጎልድሰን የዩኤንኤፍፒኤ ወኪል ናቸው። በርካታ እየተከናወኑ ያሉ እድገቶች አሉ። ነገር ግን እንደተባበሩት መንግስት የመንግስታት ድርጅት በዋናነት የሚያሳስበን ይህ እድገት በዓለም ዙሪያ በእኩል ደረጃ አለመሰራጨቱ ነው። በየሀገሩ መሰረታዊ የጤና አገልግሎት እንዳያገኙ የተደረጉ ዜጎች አሉ። መሰረታዊ ትምህርት እንዳያገኙ ተደርጓል። አጠቃላይ ኑሯቸውም አሉታዊ በሆነ መልኩ ተጽዕኖ ደርሶበታል። ናይጄሪያ በህዝብ ብዛት በዓለም ሰባተኛ ደረጃ ላይ ትገኛለች። ሆኖም የዓለም ባንክ በ2022 ዓ ም ባወጣው መረጃ መሰረት 95 ሚሊየን የሚሆነው ህዝቧ በቀን ከ2.5 ዶላር በታች በሆነ ገቢ ይኖራሉ። በየካቲት ወር የናይጄሪያ ፕሬዝዳንት ሙሐመዱ ቡሃሪ ከፍተኛ የወሊድ ምጣኔን ለመቆጣጠር እና ዘመናዊ የቤተሰብ ምጣኔ ተደራሽነትን ለማሻሻል የሚረዳ ብሔራዊ የሥነ ህዝብ ፖሊሲ ይፋ አድርገዋል። የተባበሩት መንግስታት ድርጅትና የናይጄሪያ ባለስልጣናትም በገጠር አካባቢ የሚኖረውን ህብረተሰብ ስለ ቤተሰብ ምጣኔ ለማስተማር እየሰሩ ሲሆን የመንግስታቱ ድርጅት ናይጄሪያ ለቤተሰብ ምጣኔ የሚውል ተጨማሪ በጀት እንድትመድብ ጠይቋል። ከዚህ አመት አንስቶ የ25 ሚሊዮን ዶላር ክፍተት ገጥሞናል ይህ ደግሞ በአብዛኛው በኮቪድ-19 ምክንያት ካጋጠመው የምጣኔ ሀብት ውድቀት ጋር ይገናኛል ከዩክሬን ጦርነት ጋር ተያይዞም ችግር ገጥሞናል ስለዚህ አሁን ባለው ሁኔታ የለጋሾች መዋጮ ላይ ተጽዕኖ አሳድሯል በቤተሰብ ምጣኔ ዙሪያ ያለው አብዛኛው ጉዳይ በተለይም ደግሞ የሸቀጦች ግዢ በለጋሾች የሚከናወን ነው ይሄ ደግሞ ለናይጄሪያ በጣም ትልቅ አደጋ ናይጄሪያ ናይጄሪያ የቤተሰብ ምጣኔ ፍላጎትን ለማሟላት በዓመት 35 ሚሊዮን ዶላር እንደሚያስፈልጋት የጤና ባለሙያዎች ይናገራሉ። ሆኖም በቀጣዩ የበጀት ዓመት የመደበችው 50 ሺህ ዶላር ብቻ ነው። በጀቱ በታህሳስ ወር በብሔራዊ ምክር ቤቱ ከመጽደቁ በፊትም የሲቪል ማህበረሰብ ቡድኖች ተጨማሪ በጀት እንዲጨመር እየጠየቁ ነው። የዓመት መጨረሻ ዘገባዎቻችን ይቀጥላሉ። የዩናይትድ ስቴትስ ፕሬዚደንትና የአሜሪካ ዲሞክራሲ ባለፈው ዓመት ይላል ቀጣዩ ዘገባ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ወደ ስልጣን የመጡት የ2020 ፕሬዚደንታዊ ምርጫ ተሰርቋል በሚል የወነጀሉ የሀገሪቱ ምክር ቤት የሚገኝበትን ህንጻ መውረራቸው ይታወሳል። የፕሬዚዳንት ባይደን አስተዳደር ከሁለት ዓመታት በኋላ በሀገር ውስጥና በውጭ ዲሞክራሲን በማጠናከር በኩል ያስመዘገባቸውን ስራዎች በተመለከተ የአሜሪካ ድምጿ ሲንዲ ሴን ቃኝታዋለች። ደረጀ ደስታ ዝርዝሩን ይዘዋል። ፕሬዚደንት ጆ ባይደን እና ዲሞክራቲክ ፓርቲያቸው በህግ መወሰኛው ምክር ቤት ያላቸውን አብላጫው ወንበር ይዘዋል። ይሁን እንጂ በፕሬዚደንታዊው አጋማሽ ዘመን ምርጫ የተወካዮች ምክር ቤቱን አጥተዋል። ውጤቱም ግን ከተጠበቀው በላይ ሆኗል። ከሁሉም በላይ ምናልባት ፕሬዝደንቱ የሚፈልጉትን ያህል የሚሆንላቸው መራጮች በ2020 የነበረው ፕሬዝደንታዊ ምርጫ ተሰርቋል የሚለውን ወሬ አንግበው የተነሱ እጩዎችን ትረካ ውድቅ ማድረጋቸው ነው። ባይደን ይህንኑ ሲገልጹ ዴሞክራሲያችን በቅርብ ዓመታት ውስጥ እየተፈተነ ነው። ይሁን እንጂ ግን አሜሪካውያን በድምፃቸው መልስ በመስጠት ተናግረዋል። በድጋሚኛ ዴሞክራሲ መሆናችንን አረጋግጠዋል። ከታህሳስ 28 2013 ወይም ጥር 6 2021 የምክር ቤቱ ጥቃት በኋላ ከ900 ሰዎች በላይ ከጥቃቱ ጋር ተያይዘው የተከሰሱ ሲሆን የቀድሞ ፕሬዚደንት ዶናልድ ትራምፕም በብዙ የህግ ጉዳዮች ክሶች ቀርበውባቸዋል። ሁለቱም ፓርቲዎች እንደ አውሮፓ አቆጣጠር የ2022ን ፕሬዚደንታዊ የአጋማሽ ዘመን የምክር ቤት አባላት ምርጫን ውጤት ተቀብለዋል። የኒውዮርክ ታይምስ አምደኛ ቶማስ ፍሬድመን የአሜሪካ ዲሞክራሲ ተቋማት ይዞታቸውን አልለቀቁም፣ አሁንም እንዳሉ ነው ይላሉ። መርህ ያላቸው ሪፐብሊካኖች፣ መርህ ያላቸው ዴሞክራቶች፣ መርህ ያላቸው ገለልተኞች አንድ ላይ ሲሆኑ አንድ አስደናቂ የሆነ ክስተት ተከሰተ። ሥልጣንን በሕጋዊ መንገድ ለማስተላለፍ ትልቅ ስጋት እነማን እንደሆኑ ለይተዋወቁ። ለክፍለ ግዛት ጸሐፊነት ይወዳደሩ ወይም ለግምጃ ቤት ሹምነት ለእንደራሲነት፣ ይሁን ለሴናተርነት በመሰረቱ እያንዳንዳቸውን በመቃወም ድምፅ ሰጥተዋል። እያንዳንዳቸውን ማለት ይቻላል አሸንፈዋል። ከባህር ማዶ ስላለው ነገር ባይደን እና የውጭ ጉዳይ ሚኒስትሩ ብሊንከን ኢራንና ቻይና የጎዳና ላይ ተቃዋሚዎችን ለማፈን የሚያደርጉት ነገር እንዲሁም ሩሲያ በዩክሬን የምታካሄደው ወረራ በዲሞክራሲና በአምባገነንነት መካከል የሚደረግ ዓለም አቀፍ ትግል ነው ብለዋል። ባይደን ይህን ሲገልጹ ቻይና ዩናይትድ ስቴትስን ለመፎካከር ያላትን ብርቱ ፍላጎትና ሩሲያ ዲሞክራሲያችንን ለመጉዳትና ለማደናቀፍ ያላትን ቁርጠኝነት ጨምሮ የአሜሪካ አመራር አዲስ እያቆጠቆጠ ያለውን አምባገነንነት አንድ ነገር ማድረግ አለበት። ይሁን እንጂ ተንታኞች እንደ ላቲን አሜሪካ እና ደቡብ እስያ ያሉ አምባገነኖችን በሚመለከት የዩናይትድ ስቴትስ ፖሊሲ ሁልጊዜ የዲሞክራሲ ደጋፊ ከሆነው የፕሬዝደንቱ ማዕቀፍ ጋር የማይሄድ መሆኑን ለአሜሪካ ድምፅ ተናግረዋል። ከአሜሪካ ኢንተርፕራይዝ ተቋም የተመራማሪ ቡድን ዳሊቦር ሮሃክ እንዲህ ይላሉ። ስለዚህ ማዕቀፉ የተሳሳተ ነው ማለት አይደለም። ነገር ግን ያንን ማዕቀፍ ውጤታማ የሆኑ ፖሊሲዎች እንዲከተሉት አላደረግንም። ማለትም ምንበልና እንደ ህንድና ኢንዶኔዥያ የመሳሰሉ ህዝቦች ከዩናይትድ ስቴትስ ጋር በቅርበት በመስራት የሚገኙ ተጨባጭ ጥቅሞችን በሚያመጣው የንግድ ነጻነት ጥረቶች ላይ ማለት ነው። ሌሎች ተቺዎች ደግሞ ፕሬዚደንት ባይደን በቻይና የኮቪድ ፖሊሲዎች የተነሳውን ተቃውሞ ወይም በኢራን በፖሊስ ቁጥጥር ስር ሳለች የሞተችው የ22 ዓመቷ ማሻ አሚኒ ጉዳይ ተከትሎ ስለተነሳው ተቃውሞ የበለጠ ከረር ያለ ንግግር ማሰማት አለባቸው ይላሉ። የቀድሞ የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ የቀድሞ ፕሬዚደንት ባራክ ኦባማ እንደ አውሮፓ አቆጣጠር በ2009 በኢራን የነበረውን ተመሳሳይ ተቃውሞ አስመ አስመልክቶ ምንም ነገር አለመናገራቸው ስህተት መሆኑን በማመን የተናገሩትን በማስታወስ ዋይት ሀውስ የበለጠ እንዲናገር ያሳስባሉ። ፕሬዚደንት ባይደን ያን ምክር ከእኔ ካልሆነ አብረዋቸው ካገለገሏቸው ፕሬዚደንት እንደሚወስዱት ተስፋ አድርጋለሁ። ስለዚህ አሜሪካ ትናገር፣ በቻይና ያሉትን ሰዎች ወክላ አሜሪካ ትናገር። ባለሙያዎች ባይደን ሌሎች አገሮች ዴሞክራሲን እንዲያጠናክሩ ለማግባባት የትኛው የተሻለ መንገድ ነው በሚለው ይለያያሉ። አንዳንዶቹ ሩሲያ በዩክሬን የምታካሄደው ጦርነት አለመረጋጋትን እያመጣ ስለሆነ የባይደን አስተዳደር ዓለም አቀፉን ትግል በመረጋጋትና አለመረጋጋት መካከል ያለ ምርጫ አድርጎ መቅረጽ እንዳለበት ይመክራሉ። ተሰናባቹን የአውሮፓውያን 2022 ዓመተ ምሕረትን መለስ ብለው የሚያስቃኙን ዘገባዎች ይቀጥላሉ። አብራችሁን ቆዩ። And I try to make this kind and clear Just a chance that maybe we'll find better days Cause I don't need boxes wrapped in strings And desire, love, and empty things Just a chance that maybe we'll Thank you Faith and trust and peace while we're alive. And the one poor child who saved this world, and there's ten million more who probably could, if we all just stopped and said a prayer for them. So, የኒውክሊየር ስጋት የቀጣዩ የአመት መጨረሻ ዘገባ ትኩረት ይሆናል። በተጠናቀቀው የአውሮፓውያኑ አመት ሩሲያ በዩክሬን ላይ ያለ አንዳች ቆስቋሽ የፈጸመችው ወረራ በአውሮፓ ያለውን የጸጥታ ይዞታ ሲለውጠው፣ ዓለምን ደግሞ አደገኛ ወደሆነ ግጭትና የኒውክሌየር ስጋት ጥሎታል። በሌላ በኩል ለዩክሬን ከፍተኛ የመሳሪያ ድጋፍ ያደረገው ምዕራቡ ዓለም ሩሲያ ላይ ማዕቀብ ጥሏል። ሄንሪ ሪጅዌል በዚህ ዙሪያ ያጠናቀረውን ዘገባ ኤደን ገረመው ታቀርበዋለች። የሩሲያ ባልተቃጣ ጦርነት ዩክሬንን መውረር በዓለም የጸጥታ ተዋረድ ላይ ቁጣ ፈጥሯል። የሰሜን አትላንቲክ የቃል ኪዳን ጦርና ሩሲያንም ጦርነት ጋብዟል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በጎርጎሮሳውያኑ የካቲት 24 በዩክሬን ላይ ልዩ ወታደራዊ ተልዕኮ በጀመሩበት ወቅት ባደረጉት ንግግር ሁለተኛው የዓለም ጦርነትን አስታውሰዋል። ዩክሬንን ትጥቅ በማስፈታትና ከናዚነት ነፃ ለማውጣት እንታገላለን። ሩሲያ ምዕራቡ ዓለም በጦርነቱ ለመሳተፍ ከወሰነ የኒኩሌር የጦር መሳሪያ እንደምትጠቀም ዝታለች። ኔቶም በምስራቃዊ አውሮፓ ያለውን መከላከያ አሳድጓል። ምዕራቡ ዓለም በዩናይትድ ስቴትስ መሪነት መጀመሪያ ላይ ጥንቃቄ በተሞላበት መልኩ የጦር መሳሪያዎችን መላክ ጀመረ። ሆትዘርስ የተሰኙና ሌሎች ባለብዙ ሮኬቶችን ጨምሮ የአየር መቃወሚያዎችንም ሲለግስ ቆይቷል። ይሁን እንጂ የዩክሬንን የታንኮችና የአየር ጀቶች ጥያቄ ሊመለስ አልቻለም። አያም ቦንድ የአውሮፓ ተሃድሶ ማዕከል ባልደረባ ናቸው። ግብዓት ስናቀርብ ዩክሬንን እንዳትሸነፍ ብቻ መርዳት ሳይሆን ዩክሬን ሩሲያን እንድታሸንፍ አድርገን መርዳት አለብን። የምዕራባውያኑ ወታደራዊ ድጋፍ ዩክሬን ካርኪቭና ሄርሶን የተሰኙትን ከተሞች መልሳ እንድትይዝ አግዘዋል። ክረምቱ እየገፋ ሲሄድ ግን ዋና ዋና ጥቃቶች ከጦር ሜዳ ጦርነት ይልቅ ለረዥም ርቀት ጥቃቶች እድል ከፍታሉ። ሩሲያ የዩክሬንን የኃይል አቅርቦት መሠረተ ልማቶች ኢላማ አድርጋለች። አያን ቦንድ በድጋሚ ፑቲን የጋዝ አቅርቦትንና የሲቪል መሰረተ ልማቶችን የሚያጠቃበት ዓላማ በእርግጠኝነት የዩክሬንና አጋሮቿን ሞራል እንዲወድቅ ለማድረግ ነው። ነገር ግን ይሄ ይሰራል ብዬ አላስብም። ተንታኞች መጪዎች ወራት የምዕራብ ዓለም ቁርጠኝነት የሚፈተንበት ነው ይላሉ። ሰማንታ ደበንደርን የካትሃም ሐውስ ባልደረባ ናቸው። ኒውክሌር ይዞ በማበጥ ለሚያናውጥ ፈቃድ ሰተን መጪዎቹን አስርት ዓመታት እንዲመራ መፍቀድ፣ አሊያም ፑቲን በዩክሬን ላይ ድል እንዳይቀዳጅ በማድረግ በተረጋጋ ነገር ላይ የተሻለ ነገር መገንባት እንችላለን። ሩሲያ በጦርነት ውስጥ እየተሸነፈች በመጣች ቁጥርም በፕሬዝዳንት ፑቲን ላይ ጫናው እየጨመረ ነው። ሳማንታ በደን በድጋሚ እጅግ ወግ አጥባቂ ተንታኞች እንኳን በዩክሬን 50 ሺህ ሰዎች መሞታቸውን ያስታወቁት። ይሄ በስምንት ወር የተፈጸመው ነገር ሶቪየት ህብረት በ10 ዓመት ውስጥ ካጣችው ህይወት ከ3 እስከ አምስት እጥፍ የላቀ ነው። ይህንን ማህበረሰቡ እንዴት ሊዘልቀው እንደቻለ አይታየኝም። ይሁን እንጂ ምዕራባውያን ድጋፋቸውን ይቀጥሉ ይሆን? ዋሽንግተን ቃሌ አይታጠፍም ብላለች። ጆን ኪርቢ የዩናይትድ ስቴትስ የጸጥታ ምክር ቤት የስልታዊ ግንኙነትና ተግባቦት አስተባባሪ ናቸው። ፕሬዚደንቱ ዩክሬንን እስከፈጀው ጊዜ እንደግፋታለን ብለዋል። እናም ደግሞ ከለባቸው ነው ከግጭቱ ቀጠና ትንሽ ፈቀቅ ብለው ሁኔታዎችን ቻይናና ታይዋን እየተከታተሉ ይገኛሉ። የዚህ ጦርነት ውጤትም የሩሲያና የምዕራቡን ዓለም ግንኙነት ብቻ ሳይሆን የዓለምን የኃይል አሰላለፍ መቀየሩ የማይቀር ነው። ያለፈውን የአውሮፓውያን ዓመትና የንግሥት ኤልዛቤጥን እረፍት ወደሚቃኘው ዘገባ ደግሞ እንሻገራለን። ለሰባ ዓመታት የእንግሊዝን ዙፋን የተቆጣጠሩት ዳግማዊት ንግስት ኤልዛቤጥ ያረፉት ባለፈው መስከረም ወር ነበር። የንግስቲቱ ማረፍ ዓለምን ሁሉ አሳዝኗል። የቀብር ስነ ስርዓታቸውን ደግሞ ሚሊዮኖች በቴሌቪዥን ተከታትለውታል። የአሜሪካ ድምፁ ሄንሪ ሪጅዌል በእንግሊዝ ታሪክ የተለየ ወቅት የነበረውን የንግስቲቱን ህይወትና ህልፈት እንደገና ይቃኘዋል። እንግዲ ወልዴ ወደ አማርኛ መልሶታል። ዳግማዊት ንግስት ኤልዛቤት የመጨረሻ የሆነውን መንግስታዊ ስራቸውን ያከናወኑት ባለፈው መስከረም 16 ቀን በወቅቱ አዲስ ጠቅላይ ሚኒስትር ሆነው የተመረጡትን ሊዝ ትረስ አዲስ መንግስት እንዲመሰረቱ በይፋ በመጠየቅ ነበር። በዕለቱ ንግስቲቱ ፊታቸው እንደወትሮው ፈገግ ቢልም ድካም እንደተጫናቸው ግን ግልጽ ነበር። ከሁለት ቀናት በኋላ መስከረም 18 ቀን ለረጅም ዘመን እንግሊዝን በንግስትነት ያገለገሉት ዳግማዊት ኤልዛቤት ስኮትላንድ ባልሞራል በሚገኝ መኖሪያ ቤታቸው የማረፋቸው ዜና ተነገረ። 96 ዓመታቸው ነበር። ሪቻርድ ፌዝ ዊልያም የንጉሳዊ ቤተሰቦችን በተመለከተ ተንታኝና ደራሲ ናቸው። በጣም አስደንጋጭ ነበረ። ምክንያቱም ምንም እንኳ ሞታቸው እንደማይቀር ለጥቂት ሰዓታት ታውቆ የነበረ ቢሆንም የአገሪቱ ህዝቦች ግን ያንን ዜና መስማት አይፈልጉም ነበረ። በእንግሊዝ የተለየ ታሪካዊ ዘመን ፍጻሜ ነበር። ዳግማዊት ንግሥት ኤልሳቤት ሰባ ዓመታት በዙፋኑ ላይ ቆይተዋል። አስራ አምስት ጠቅላይ ሚኒስትሮችን ሾመዋል። ወደ መቶ ስድስት አገሮች ተጉዘዋል። ከሞታቸው በኋላ ለ11 ቀናት የቆዩ በጥንቃቄ የተዘጋጁ ደማቅ ኩነቶች ተከናውነዋል። በመላ አገሪቱ፣ በጋራ ብልጽግና አገሮችና በዓለም የሀዘን ሥነ ሥርዓቶች ተከናውነዋል። ዜናውን ከሰሙ በኋላ አስተያየት ከሰጡት ውስጥ የሚከተሉት ይገኙበታል። ገና ዜናው ወደ ውስጤ እንዳልዘለቀ ነው የሚሰማኝ። እንግዳ ነገር ነው። በጣም እንግዳ የሆነ ስሜት ነው። ተመሳጭቻለሁ። ስሜታዊ ሆኛለሁ። ወደፊት ምን ይፈጠር ይሆኑ እያልኩ እያሰብኩ ነው። የንግሥት ኤልሳቤጥ የመጀመሪያ ልጅ ዘውዱን ወዲያውኑ ጭነዋል። ንጉሥ ቻርለስ ሶስተኛ ሆነዋል። ወደ ሟቹ አባቴ የመጨረሻውን ጉዞ በምታደርግበት በዚህ ወቅት ይህንን ማለት እፈልጋለሁ። አመሰግናለሁ ለቤተሰብሽም ሆነ ቤተሰብ ለሆኑት ሀገራት ለሰጠሽው ፍቅርም እንዲሁም ለዚህ ሁሉ ዓመታት በታማኝነት በትጋት፣ በማገልገልሽ አመሰግናለሁ። መላእክት በሰላም በገነት እረፍ እያሉ ይዘምሩልሽ። የንግሥት ኤልዛቤት አስክሬን በመኪና ተጭኖ በስኮትላንድ ተራራማ ቦታዎች በኩል አድርጎ ወደ ኤድንብራ ከዛም ለንደን ደርሷል። በቤተ መንግስቱ በኪንግሃም ፓላስ ንጉሳዊ ቤተሰቡ በግል ስንብት አድርጓል። ከዛም አስከሬኑ በሰረገላ ተጭኖ ወደ ዌስት ሚኒስትር ተወስዷል። በዛም ሕዝቡ ሐዘኑንና ክብሩን ለመግለጽ ችሏል። አስከሬኑን ለማየት የነበረው ሰልፍ ርዝመት በኪሎ ሜትሮች ተቆጥሯል። ብሪዮኒ ስቲቨንሰን የለንደን ነዋሪ ናቸው። ይህን ማከናወን ለእኛ አስፈላጊ ነው፤ ምክንያቱም ትልቁ የታሪካችን አካል ነው። በቅብር ስነ ሥርዓቱ ላይ 18 ነገስታት፣ 55 ፕሬዚዳንቶችና 25 ጠቅላይ ሚኒስትሮች ተገኝተዋል። የንጉሣዊ ቤተሰቦችን በተመለከተ ተንታኝና ደራሲው ሪቻርድ ፊስ ዊልያም የሚያክሉት አለ። እንደሚመስለኝ በኤደንብራም ሆነ በለንደን እንዲሁም በዊንዘር የነበረው ስነ ስርዓት ለእንግሊዝም ሆነ ለጋራ ብልጽግና ሀገሮች የታሪክ አካላቸው የሚሆን ይመስለኛል። ምክንያቱም የተከናወነው እጅግ በጥንቃቄና በቀለማት ባሸበረቀ እንዲሁም ስሜት በሚነካ ሁኔታ ነው። ዳግማዊት ንግሥት ኤልሳቤት በዊንዘር በሚገኘው ቅዱስ ጊዮርጊስ ቤተ ክርስቲያን ከባለቤታቸው ልዑል ፊሊፕ ጎን ተቀብረዋል። ንጉሥ ቻርለስ በአሁኑ ወቅት ተወዳጅና ምልክት የሚሆን መሪ የሌላትንና በፖለቲካ የተከፋፈለች አገር ተረክበዋል። ትልቁ ፈተናቸው የሚሆነው በቤተሰብ ውስጥ ሽኩቻ፣ ከውጭ ደግሞ ትችት የገጠመውን ንጉሣዊ ስርዓት ተቀባይነት እንዲኖረው አድርጎ ማቆየት ነው። በዓለ ንግሣቸው በሚቀጥለው ግንቦት ይከናወናል። የመጨረሻው የዓመት መጨረሻ ዘገባችን ደግሞ የቴክኖሎጂ መንደርና የሰራተኞች ቅነሳ ይላል። የተጠናቀቀው ዓመት በትዊተር በአማዞን በሴልስ ፎርስ እና በስናፕ ተቋማት ውስጥ ከፍተኛ የሰራተኛ ቅነሳ የታየበት ዓመት ነበር። የፌስቡክ እና የኢንስታግራም እናት ተቋም የሆነው ሜታም ለመጀመሪያ ጊዜ የሰራተኛ ቅነሳ አድርጓል። ከሰራተኞቹ 14 ከመቶውን አሰናብቷል። ዳያን ሚችል የቴክኖሎጂው ዘርፍ የሰራተኞች ስንብት በመጪው ዘመን ላይ ስለሚኖረው ትርጉም በቀጣዩ ዘገባ ትቃኘዋለች። ኤደን ገረመው እንደሚከተለው አሰናድታዋለች። ለአመታት ለዩናይትድ ስቴትስ ኢኮኖሚ ጉልበት በሚሆን መልኩ የቴክኖሎጂ ግዙፍ ተቋማት እድገትን ሲያጣጥሙ ቆይተዋል። 2022 ዓ ም ግን ለአብዛኞቹ ተቋማት ያልተጠበቀ ዱብ እዳ ይዞ መጥቷል። የፌስቡክ እናት ተቋም የሆነው ሜታ 130000 ሰራተኞቹን አሰናብቷል። ኤለን መስክ ከትዊተር ሰራተኞች ግማሹን ቀንሷል። ሊፍትድ፣ ሬድፊን እና ስትራይፕ ከ15 በመቶ በታች ሰራተኞቻቸውን አሰናብተዋል። ማይክሮሶፍት አንድ ሺህ ሰራተኞቹን ሸኝቷል። ከቴክኖሎጂው ዘርፍ ወዲያ ታዲያ ስራ አጥነት በአሜሪካ በሀምሳ ዓመት ታሪክ ውስጥ ዝቅተኛው ደረጃ ላይ ደርሷል። ታዲያ የቴክኖሎጂ ዘርፍ ምን ነካው? መደበኛ የገበያ ማስተካከያ ወይንስ የኮቪድ 19 ወረርሽኝ የፈጠረው ጠሮ መዘዝ? ቶማስ ፊክ ሮበርት ሀፍ ተብሎ የሚጠራ የቴክኖሎጂ ቅጥር ኤጀንሲ ውስጥ ይሰራሉ። ወረርሽኙ በእርግጥ ሁሉን ነገር ቀይሯል። ባለፉት ጥቂት ዓመታት ያየነው የቅጥር መጠን ከእስካሁን የተሻለ ነበር። ከፍተኛ የሆነ የቴክኖሎጂ ዘርፍ ሠራተኞች እጥረት ነበር። የመረጃ ቴክኖሎጂ ባለሙያን ማግኘት በእጅጉ አስቸጋሪ ነበር። ገንዘብ ያላቸው አብዛኞቹ ተቋማት ወደ ቅጥር ገበያው በመውጣት በትጋትና በፍጥነት ሠራተኞችን ሲቀጥሩ ታይተዋል። አንዳንድ ተቋማት በተለምዶ ዓመታት በሚፈጀው ራስን መልሶ ማደርጀቱ ረገድ እንዴት ፈጣን የሆነ መልካም ምላሽ እንዳገኙ በማስተዋል የራስ መተማመናቸው ልክ ሳያልፍ እንዳልቀረ የሚናገሩት ደግሞ የቫንደርቤልት ዩኒቨርሲቲ ረዳት የሆኑት የፋይናንስ ፕሮፌሰር ጆሽ ዋይት ናቸው። ሜታቨርስ ምናልባት ብዙዎቻችን የምናውቀው ምሳሌ ይሆናል። ፌስቡክ ሁልጊዜም ቢሆን ማህበራዊ ሚዲያ ላይ እንደሚያተኩር አስበን ነበር። አዲስ መልካም አማራጭ ሊሆን ይችላል። ይሁንና ስጋት የተሞላበት ፍሬ ያላፈራ ሆኗል። ሁልጊዜ ሰዎች ትልቅ ሀብት ናቸው ይባላል። በእውነታው ግን በአካውንቲንግ ውስጥ ሰዎች እንደ ወጪ ዕዳኖ የተቆጠሩት ዋይት እነዚህ የሰራተኛ ቀነሳዎች ስራቸውን ባጡ ሰዎች ውስጥ ብልሃትን ሊፈጥር እንደሚችሉ ይናገራሉ። ዋይት በድጋሚ ስራህን ስታጣ ከስራ ስትቀንስ ሌላ ስራ ማግኘት ሳትችል ስትቀር ስራ ፈጣሪ ለመሆን እንደምትገደድ የሚያሳይ ጥናት አለ። ዝም ብለህ ቁጭ አትልም። የራስን ስራ ልትጀምር ትችላለህ። ብዙ ጊዜ የተገፉ ስራ ፈጣሪዎች በእጅጉ ስኬታማ ናቸው። የስደተኛ ጉዳዮች ጠበቃ የሆኑት ታሚና ዋትሰን የቴክኖሎጂ ዘርፉ የሰራተኞች ቅነሳ በተለይም ከሌላ ሀገር የመጡ ሰራተኞችን በእጅጉ እንደጎዳ ይናገራሉ። አብዛኞቹ በቅርቡ አንድ ነጥብ አምስት ሚሊዮን ስደተኞችን ለመቀበል ያላትን እቅድ ይፋ ወዳደረገችው ካናዳና ሌሎች ሀገራት እያቀኑ መሆኑንም ይጠቁማሉ። ሁልጊዜም የባለሙያ እጥረት ይገጥመናል። ይሄ ጉዳይ በአሁኑ ሁኔታም የሚለወጥ አይሆንም ይባባሳል እንጂ እኚህ ሰዎች ሀገሩን ከለቀቁ ወዴት ይሄዳሉ ቀይ ምንጣፍ ዘርግቶ ወደሚጠብቃቸው ሀገር ያመራሉ ቶማስ ቪክ አሁንም ድረስ ክፍት የስራ ቦታዎች በቴክኖሎጂ ዘርፍ ውስጥ እንደሚገኙ ይናገራሉ እንደ ትላልቅ ኩባንያዎች ባይሆንም የሮበርት ሀፍ ቴክኖሎጂ ቅጥር ተቋም ቀጠናዊ ኃላፊ ቶማስ ቪክ በድጋሚ አስር ሚሊዮን ያህል የሥራ ዕድሎች ተለጥፈዋል። ከወረርሽኙ ዘመን በፊት ከነበረው ሁሉ ከፍ ያለ ነው። በቅድመ ወረርሽኙ ባየነው ሁሉ የሚልቅ የቅጥር መጠን አለ። አሁንም የሥራ አጥነት መጠን ዝቅተኛ ነው። ሁሉም ቁጥሮች የሚያመላክቱት አሁንም ድረስ በጣም ጥሩ እና ጠንካራ የስራ ገበያ መኖሩን ነው። የፕሬዚዳንት ጆ ባይደን አስተዳደር የዩናይትድ ስቴትስን የሰማይ ኮንዳክተር ምርት ለማሳደግ እቅድ ይዟል። በቴክኖሎጂው ዘርፍ በ2023 የአውሮፓውያኑ ዘመን ሥራ የሚያፈላልጉ መንግስት ለአምራቾች ከሰጠው የ50 ቢሊዮን ዶላር ድጎማ ተጠቃሚ ሊሆኑ ይችላሉ። For us to say, Happy New Year. ለምሽቱ ያሰናዳናቸው ዘገባዎች በዚሁ ተጠናቀቁ። ከአሜሪካ ድምፅ ራዲዮ ጣቢያ በ22፣ በ25 እና በ31 ሜትር ባንድ በአጭር ሞገድ ሲተላለፍ የቆየው የቅዳሜ የፈረንጆች 2023 ዓ ም ዋዜማ ምሽት ዝግጅታችን በዚሁ አበቃ። በድጋሚ መልካም አዲስ ዓመት ይሆንላችሁ እንላለን። ያስተናገድኳችሁ ቆንጂ ታየነኝ። ፕሮግራሙን የመራችልን ብርሃን ኃይሉ ነች። ነገ እሁድ በሌላ ፕሮግራም እስከምንገናኝ በሰላም ደሩ። I try to make this kind and clear Just a chance that maybe we'll find better days Cause I don't need boxes wrapped in strings And desire and love and empty things Just a chance that maybe we'll find better days to change. Faith and trust and peace while we're alive. And the one poor child who saved this world, and there's ten million more who probably could, if we all just stopped and said a prayer for them. So. Take Yeah.